ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት መጨረሻ ወደ ሳውዲ አረቢያ ጉብኝት አድርገው ነበር። በተለያዩ ምክንያቶች በስር ላይ የሚገኙ ዜጎቻችን እንዲፈቱልን፣ ለሀገራቸው፣ ለቤተሰቦቻቸው፣ ለቀያቸው እንዲበቁልን እንፈልጋለን በማለት ባቀረቡት ጥያቄ መሰረት በሳውዲ መንግስት ፍርድ ተፈርዶባቸው በስር ላይ ይገኙ የነበሩ 1085 እስረኞች ከስር ተለቀዋል። አስር ጥያቄ ነበረን፣ ዘጠኙን መልሰውልን ለአስረኛው ጥቂት ጊዜ ስጡን ብለዋል። የሼህ አላሙዲን መታሰብ በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለች እና ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ። አብዛኛዎቹ ከስር የተፈቱት ኢትዮጵያውያን ሀገራቸው ቀያቸው ገብተው ከቤተሰቦቻቸው ጋር መገናኘታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ተናግረዋል። ቀሪዎቹም በጥቂት ቀናት ውስጥ ወደ ሀገራቸው ይገባሉ ተብሎ ይጠበቃል። ከዚህ ቀደም የውጭ ጉዳይ ሚኒስትር መስሪያ ቤት በሚኒስትር ደኤታ በዶክተር አክሊሉ ኃይለ ሚካኤል የሚመራ ጊዜያዊ ኮሚቴ በማቋቋም እስረኞችን በተመለከተ ከፍተኛ እንቅስቃሴ ሲያደርግ እንደነበር የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ጨምረው ገልጸውልናል። አቶ ሻውል ጌታሁን አሁን በሳውዲ አረቢያ ሪያድ የማህበረሰብ ተወካይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ጉብኝትና የእስረኞችን የማስፈታት ሂደት ደስ እንዳሰኛቸው በመግለጽ በሪያድ የሚገኙ ኢትዮጵያውያን የዚህ ጉብኝት አካል አለመሆናቸው ቅር እንዳሰኛቸው ተናግረዋል። እስረኞቹ መለቀቁ በጣም ጥሩ ነገር ነው፣ ግን በሌላ መስኩ ደግሞ እዚህ ሀገር ላይ አሁን ያለው ኢትዮጵያዊ እንደው በቀላሉ የቁም እስረኛ ነው ማለት ይቻላል። ሀገር ቤት መግባት የሚፈልግ ነው፣ ለመሄድ የተቸገረ ነው፣ እዚህ ለመኖርም የተቸገረ ነው እና በዚህ አጋጣሚ የጠቅላይ ሚኒስትራችን ወደ ሳውዲ አረቢያ መምጣት በጣም ትልቅ ነገር ነው የነበረው ለዚህ አካባቢ ማህበረሰብ። ሆኖም ግን እንግዲህ ጅዳ ነበረ የመጡት ጠቅላይ ሚኒስትሩ ጀዳና አካባቢ ያሉ የማህበረሰብ ወኪሎች ጀዳ በሚገኘው ቆንስላ አማካኝነት ወኪሎቹ ቢያንስ እንዲገኙ ተደርገው አካባቢያቸውን ችግር ያስረዱ ይመስለኛል። የሪያድና የአካባቢ ማህበረሰብ ግን የመገናኘት እድሉን አላገኘም። የሪያድ ኤምባሲም ይህንን ነገር ፋሲሊቴት አላደረገልንም ማለት እና በጣም አዝናዋል ህብረተሰቡ ምክንያቱም እኛ በዚህ ጉዳይ ላይ አንቺ ታውቂያለሽ ወደ ኢትዮጵያም ተልከን ጉዳዩን ለኢትዮጵያ መንግስት ማቅረብ የተለያዩ ዝርዝር መረጃዎች እንዲሰሩ ተብለው ያው ህዝቡ በጣም በተለያየ ችግር ውስጥ መኖሩን መንግስት ያውቃል። በዚህ አጋጣሚ የጠቅላይ ሚኒስትሩን መምጣት ህዝቡ በጉጉት የሚጠብቀው ነገር ነበረ። ሆኖም ግን ህዝቡን እንዲያገኝ ያልተደረገ እና በጣም አዝነናል። እሱ ከዚህ ቀደም ሳኡዲ በወጣው የአመት ግብር በተመለከተ የኢትዮጵያ መንግስት ከእናንተ ጋር እንዲቆም ወደ ኢትዮጵያ ገብታችሁ የምትሰሩበትን መንገዶች እንዲያመቻችላችሁ ለውጭ ጉዳይ ሚኒስትር ጥያቄዎቻችሁን ባለፈው አመት አቅርባችሁ ነበረ። እናንተ እንግዲህ በመኖሪያ ፈቃድ የምትኖሩ በርካታ ነዋሪዎች ናችሁ። ይህንንስ በተመለከተ የጠየቃችሁ ጥያቄ ምን ምላሽ አገኘ? ኢትዮጵያ ብሄድን ሰዓት ኢትዮጵያ ላይ ያሉ የሚኒስትሩ መስሪያ ቤት የሰጡን አቅጣጫ የነበረው ምንም እንኳን እኛ ከሪያድ እና የሪያድን አካባቢ ወክለን ብንሄድም ችግሩ ሰፊ እና የሳውዲ አረቢያ ችግር ስለሆነ የእናንተ ብቻ ጥያቄ በቂ ስላይደለ የሌሎችንም አካባቢዎችን የያዘ ዝርዝር መረጃ፣ ማን መቼ ምን ይፈልጋል፣ ምን ይዞ መምጣት ይፈልጋል የሚለውን ዝርዝር መረጃ ከኢምባሲ ጋር ከሚስዮኑ ጋር ሆናችሁ ሰርታችሁ ላኩ የሚል መልስ ነበር የሰጡን በጊዜው። በዛ ሰዓት ከውጭ ጉዳይ ሚኒስትርም አብረን የነበረ ሰው ይህንን ይዞ መጥቶ ለሚስዮኑም ለማህበረሰባችን መሳወቅም እንግዲህ ይህንን ለመስራት እዚህ ከመጣን በኋላ ግን ሚሲዮኑ በራሱ መንገድ የሚያነሳቸው ጥያቄዎች አሉት። ጥያቄዎቹ ምንድን ነው? በጽሁፍ ይምጣል። በጽሁፍ ካልመጣ ይህንን እጂ ወደ ስራ አልገባም የሚል አቋም ያዘ። ይህንንም ብለው ደብዳቤ ጽፈናል ብለዋል ወደ ውጭ ጉዳይ ሚኒስትር። ውጭ ጉዳይ ሚኒስትርም ገብቶ ወይ በጽሁፍ ካላከልቡም ነው የሚሉት። በዚህ ሁኔታ ላይ እኛ መጠየቆችን፣ መስፈርቶችን አዘጋጅተን ህዝቡን ልንጠይቅ ባለ ሁኔታ እንግዲህ ሚሲዮኑም በመስሪያ ቤት በራሱ አያያዝ አካሄድ ሳውዲ አረቢያ የሚገኙ ኢትዮጵያዊ ቤታ እንዲሰራ ነበር የተጠየቀው። እንግዲህ ነገሮች አስቸጋሪ ሁኔታ ውስጥ በቀን በቀን ህብረተሰቡ ወደ ችግር ውስጥ እየገባ በጣም ብዙ ሰዎች ህጋዊ የነበሩት ሰዎች በአሁኑ ሰዓት መኖሪያ ፈቃዳቸውን ማደስ ባለመቻላቸው ህገ ወጥ የሆኑ በጣም ብዙ ኢትዮጵያውያኖች ናቸው ያሉት። እንግዲህ በዚህ ሁኔታ ላይ ነው እንግዲህ የውጭ የጠቅላይ ሚኒስትሩ ወደ ሳውዲ አረቢያ መምጣት ትልቅ አጋጣሚ የነበረው። አቶ አብዱ ሁሴን በሳውዲ አረቢያ አስራ አምስት ሺህ ኢትዮጵያውያን ይኖሩባታል ተብሎ በሚገመተው መዲና ከተማ የማህበረሰብ ተወካይ ናቸው። ከኢትዮጵያው ጠቅላይ ሚኒስትር ጋር ማህበረሰባቸውን ወክለው ችግሮቻቸውን ለመግለጽ እድሉን አግኝተዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው አርብ ላይ ጅዳ ላይ እኔም ለመገኘት እድሉ ገጥሞኝ ነበር። ሁሉንም ማህበረሰብ እንኳን ባይቻል የሃይማኖት አባቶች ታዋቂ ሰዎችም የማህበረሰቡ ተወካዮችን እንዳናገሩ ፍላጎታችን ነበር። ነገር ግን ከጊዜ ጋራ እንደዛ ማድረግ ባይቻልም በየከተማው ያሉት የማህበረሰቡን ተወካይ አቅርበውናል። ተገናኝተናል ከታቸው ጋራ። ይህም እንግዲህ አንደኛው መዲና ነው፣ ሁለተኛው መካ፣ ሶስተኛው ግዳ የጀዛን ኮሚኒቲ እና እዛ አካባቢ የጌዳ አካባቢ የኢትዮጵያ ትምህርት ቤት መምህር ብሽቶች ማህበር ሊቀመንበር እነዚህ ሰባት ስምንት ሰው ከጠቅላይ ሚኒስትር ዶክተር አብይ ጋራ ተነጋግረን ተቀራርበን ተነጋግረናል። በማህበረሰባችን ችግር ላይ ጥያቄ አንስተን ተወያይተናል ለማለት ፈልጌ ነው። ስለዚህ ይህን ገለጻ በማድረግ በተጣበበ ጊዜ ቢሆን አካባቢ እዚህ ሀገር ላይ እንደ ማህበረሰብ ተወካይ ችግራችሁ ምንድን ነው ብለው ጠይቀውናል። እንግዲህ የእኛ ችግር በአሁኑ ሰዓት የሳኡዲ መንግስት በተለይ በቤተሰብ ላይ በህጻናት ላይ በፋሚሊ ላይ ያወጣው ህግ ከባድ ስለሆነ አሁን ሁለት መቶ ብር መቶ ብር እየከፍልነው ሁለት መቶ ብር ገብተናል እስከ አራት መቶ የሚሄድበት ቤታ እስካለ ድረስ ወደ ሀገራችን የመሄዱ ነገር አጭር ጊዜ ነው፣ ከዚህ በኋላ እዚህ ሀገር ላይ ልንኖር የምንችለው የሚል ነው። ስለዚህ ማህበረሰቡ እኛም እንደ ማህበረሰብ ተወካይ እየጠየቀ የነበረው ጥያቄ የቀረጽ ነፃ መኪና የያዝመው መኪና እንኳን ጊዜሆነ እንድንገባ ይፈቀድልን፣ እዚህ ሀገር ስንኖር ደግሞ መብታችን ይከበር። እስከ ቤቶች ገብተው ወታደሮች ይዝናል፣ አለግባብ ህጋዊ የሆነውን ሰዎች ህጋዊ መኖሪያ አፍቃሪ ያለንን ሰዎች ያላግባብ ያሳፍሩናል። እና ይሄን እና ይሄን የመሳሰሉ በአካባቢያችን ሁሉም በየከተማው ያለውን ችግር ጥያቄ ያቀረብንበት ሁኔታ ነበር። ያው መልሶም እንግዲህ በስራቸው በኩል የተመለሰው መልስ በተለይ መብታችን ይከበር፣ እኛነታችን ሊከበር ይገባል ብላቸው ያላችሁት ነገር የሳውዲ መንግስት ጋራ አሁን የጀመርነውን ግንኙት ዲፕሎማሲ ጥንካሬ ጠንካራ አድርገን ወስደ ነው እኛም ዜጎቻችን የመጀመሪያው ጥያቄያችን መብታቸው ተከብሮ በማንኛውም መኖር መቻል አለባቸው፣ ሀገሪቱን አክብረው ተከብረው መኖር አለባቸው ብለን ጥያቄውን አንስተናል አሉ። የማህበረሰቡ ጥያቄ ይኸው ከዚሁ ጋር የተያያዙ ስለነበር የእስረኛዎችን እዚ ሀገር ውስጥ ያሉ እስረኛዎች መጠየቅና መፍትሄ መደረግ አለበት ብሎ ሲጠይቅ ስለነበረ ስለነበረ ነገር ግን እሳቸው ቀድመው ጥያቄውን አቅርበው ከመንግስት ጋር ተወያይተው ነው እኛ ጋ የቀረሙት። በችግሮቻችን ዙሪያ መፍትሄ በሚያስፈልጋቸው ችግሮች ዙሪያ ተወያይተን ጥያቄችን አቅርበን ጥያቄያችን በአግባቡ የመለሱ ልንና ተስፋ ሰንቀን ያለንበት ሁኔታ አለ። ለእናንተ አካባቢ ብዙ እስረኞች አሉ እርስዎ የሚያውቁት? እኛ አካባቢ በጣም ባይበዙም የተወሰነ እስረኛ አለ እኛ ጋር በግምት ነው በነገራችን ላይ መቶ መቶ ሀምሳ አካባቢ ይሆናል ብለን ነው የምንገምተው። እነዚህም ጥቃቅን ቀላል ቀላል የሆነ ወንጀሎች አንድ የሰላሳ ሰላሳ አምስት የሚሆን ሰዎች አሉ። ይሄ ክቡር ጠቅላይ ሚኒስትር ሳይመጡ በቆንስላ ሰት ቤት አሳውቀን እስረኞቻችን ሊጎበኙና ይጠየቁና ወንጀላቸው ቀላል ቀላል የሆነውን እንኳን ለመሳፈር መንግስት ጥረት እንዲያደርግ እያለ እኛም እንደ ኮሚኒቲ ስንጠይቅ ነበር። አሁን እስረኛ መፈታት ተጀምሯል። በሌላ አካባቢ ነው፣ በጌዛን አካባቢ እኛ አካባቢ ገና ሚ የተነጋገር እናያለ ነው። አሁን የኢትዮጵያ መንግስት ለዜጎች መብት ሰብአዊ ደህንነትና ክብር ዋጋ ይሰጣል በሚል መርህ በተያዘው ባሳለፍነው ሳምንት የተደረገው የኢትዮጵያ ጠቅላይ ሚኒስትር በሳውዲ ጉብኝት በሀገሪቱ የሚኖሩ ኢትዮጵያውያንን መብትና ደህንነት ለማስከበር ከሳውዲ መንግስት ጋር ጠንካራ ውይይት እንዳደረገ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ጨምረው ገልጸውልናል።